ጎንደር ከተማ ውስጥ አንድ የሃያ አራት ዓመት ወጣት ዛሬ በጸጥታ ኃይሎች የተገደለበት ምክንያት ነጭ ቲሸርት በመልበሱ ምክንያት ነው የሚሉ ቢኖሩም የክልሉ መንግስት ቃል አቀባይ ግን የወጣቱን መገደል አረጋግጠው የተገደለው ግን ነጭ ቲሸርት በመልበሱ አይደለም ብለዋል። የሃያ አራት ዓመቱ ወጣት ግዛቸው ከተማ የተገደለው ሞተር ብስክሌት እያሽከረከረ ሳለ መሆኑንም የሚናገሩ አሉ። ከሟች ግዛቸው ዘመዶች አንዱን እና የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊውን አቶ ንጉሱ ጥላሁን ያለውንን ጽዮን ግንብ ግርማ ማምሻውን አነጋግራ ተከታዩን ይዛለች። ነጭ ልብስ ለብሰህ ሄድክ በሚል ሰበብ ከሞተር ላይ ተጠርቶ ከጓደኛው ጋር እየሄደ ና ተብሎ ተጠይቆ ነው። ለምን ነጭ ልብስ ለበስክ? ፈልጌው ወድጄው ለብሼዋለሁ። ለምን አባት እንዲህ ትላለህ? በግብ ግብ ተገደለ። ልጁ ማን ነው? ስሙ፣ ስሙ ማን ነው? እድሜው ስንት ነው? ወንድሜ የእናቴ አባቴ ልጅ ሳይሆን ያጎጆ ልጅ ነው። እሺ ግዛቸው ከተማ ነው የሚባል ልጅ። ስንት አመቱ ነው? ስንት አመቱ ነው? ስንት አመቱ ነው? እድሜው ስንት ነው? በጣም በዛ ቢባል ሀያ አራት ወይም ሀያ ሶስት ዓመቱ ነው። ምንድን ነው የሚሰራው? ስራው ምንድን ነው? ተማሪ ነው ምንድን ነው ስራው? ፎቶግራፋንሽ ነው። ፎቶግራፋንሽ ነው። ሞተር ያከራያል ፒያሳ መስቀል አደባባይ ላይ። እሺ፣ እሺ፣ እሺ ንገረኝ። እሺ፣ እሺ ንገረኝ። ከዛ ምን ሆነ? ከዛ በኋላ ሰፈር ላይ አልሰማንም ነበር። ስልክ ተደውሎ ወንድማችሁ ሞቷል ተብለን ተነገረና የአጎቴ ልጅ ታላቁ ወንድሙ ሂዶ ከሆስፒታል ላይ ጽሮት መጣ። በሰፈር ላይ ቀበሌ አስራ አምስት ነው የሚባለው ቁልቋል የምትባል ቦታ ነው ተወልዶ የሚያደገው አሁንም ራሱ ቤተሰቦቹ ያሉት እዚያው ነው ሁሉም ማለት ነው እሱ ቤተሰቦቹ የት ናቸው አሁን ያሉት ግማሻችን ቁልቋልየ ግማሻችን ቀበለ አስራ አምስት ግማሻችን አረብ አባ የምትባል ቀበሌ ኔ ያለን እናት አባቱን ማለት ነው እናቱን ማሙት አለች እኮ አባቱስ አባቱ አሁን ቁልቋልየ ነበረ በሰዓቱ እዛ ነው ሲባል ልጅየው ትን የእሱ የግዛቸው ፊል ታላቅ ወንድም አረባ በምትባል ቀበሌ ቤት አለው። ተደውሎ ቀበሌ አስራ አምስት ላይ እንደደረሰ ወጣቱ ገነሰለና ይዘነው ወደ ፒያሳ ሄድነ። ወደ ፒያሳ ይዘነው ከሄድነ በኋላ በጣም ብዙ ብዛት ህዝብ ነበረ። የጭስ ቦምብ ሁሉ እየተተኮሰብን፣ ስንት ዱላ ስንት መከራ አሳልፈን ይህኔ የእኔም የእሱ የሚያጎታችን ልጅ መልካሙ የሚባል ልጅ ተደብድቦ ደግሞ አሁንም ራሱ ጤና ጣቢያ ላይ ነው ያለ። ምክንያቱም በጥይት እየመጡ ሲሉ ሲያባረሩን፣ ግማሹ ሲሮጥ አስራ ሰባት ልጆች ብቻ ያቀርፈን ከአስራ ሰባቱ ወደ ዘጠኝ የሚሆነውን ሰው በሙሉ በሰደስ በምን በምን እየ ተደብድቦ ተበታትነናል። አሁን አስከሬኑን እራሱ ወስደውብን በስንት መከራ ከመምሪያ ሂደን ተቀብለን አርባባ ወደምትባል ቦታ ላይ ይዘው ወጠ ይዘው ወጥተዋል ግማሾች ማለት ነው። ግማሾቻችን ወደ አጎታችን ቤት ወደ እንትን ሄደናልኝ። አሁን ወዲያውኑ ነው ህይወቱ ያለፈው። ሆስፒታል እስከሚደርስ ድረስ ነብሱ አልወጣም። እኔ በሰዓቱ አብሬው አልነበርኩኝ። ምን ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው። አድርሰውታል። ራሳቸው ናቸው በፓትሮል ይዘውት ይሄዱ። ስለዚህ አስክሬኑን ነው እናንተ ያገኛችሁት? አስክሬኑን በሚኒባስ መኪና ነው በኮዳንድ መኪና ተጭኖ ቃየ ቤተክርስቲያን ድረስ የመጣ አሁን ልጁ ያ ወደዛ ይሄዳለሁ ብሎ አጣሪ መለያ በምትባል ቦታ አድርጎ አባትየው ያመጣው ሂዷል። እኔ አሁን ቀብላ አስራ አምስት ነው ያለውኝ። እኔ የወንድማችን ደም ግን በቀላሉ ፈሶ አይቀርም። ከዚህ በኋላ እኔም ነገ ሞታ አለሁ፣ ነገሰም ሞታል። ነገ ተገሰ ማለት ያ ሞቴል ጀሱ ታላቁ ወንድም ነው። ሌሎቻችንም ነገ እንሞት አለን፣ እንሙት። በጣም ከሁሉ ከሁሉ የሚያመኝ ነገር ምንድነው? እኛ ለሰው ክፉ ነገር አድርገን ሰርቀን ቀምተን ቢሆን ጥሩ ነበረ። ለስራ እየተሯሯጠ ፎቶግራፍ ያነሳ ተጠርቶ እንዶ ወንድሜ ሲሞት ምን ልበለን? ያሁን ምን ምን ምን ይሰማኝ? ደስ ይበል? ምን ይባላል? አሁን ይሄ ለሞት እኮ አልተጀመረም ዛሬ አለ የተጀመረው። በድብቅ እኮ ብዙ ሰዎች ሲሞቱ አላየውም ብዬ ቁጭ ብዬ ነበረ። ዛሬ እኔ ወንድም ሲሞት ተሰምቶኛል የሚሰማኝ ነገር ቀደም ሲል የሰማችሁት ከሟች ግዛቸው ከተማ ዘመዶች የአንዱን ድምፅ ነበረ። ጽዮን ወደ ባህር ዳር ደውላ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊውን አቶ ንጉሱ ጥላሁንን አነጋግራለች። እንዲህ ብለዋል። አቶ ንጉሱ፣ እንደምናመሹ። እንግዲህ በዛሬ ዕለት ጎንደር ከተማ ላይ አንድ ወጣት መገደሉን ሰምተናል። ግዛቸው ከተማ የተባለ ወጣት በሞተርሳይክል እየሄደ በታጣቂዎች መገደሉን ሰምተናል። እውነት ነው ይሄ ነገር? እንደተባለው ያው ስሙንም አላስታወስም። አንድ የአንድ ሰው ህይወት አልፏል። ያንድ ወጣት ህይወት እንደተባለው ሳይሆን እናያለኝ ያለን መረጃ በክልል ደረጃ በሞተር እየሄደ ሳይሆን ያው፣ በጎንደርም ብቻ ሳይሆን በተለያዩ አካባቢዎች በማህበራዊ ሚዲያውም በልዩ ልዩ መንገዶችም ነውጥ ጥሪዎች እየተጠሩ ችግር የሚፈጥሩ ጉዳዮች፣ ሂደቶች እየተጠሩ መርሃ ግብሮች አሉ። አንደኛው ጥቁር ልብስ መልበስ ትናንትና የተሞከረ በዛሬው ዕለት ደግሞ ነጭ ልብስ ለብሶ መንቀሳቀስ። ይሄ የልብሱ ጉዳይ ሳይሆን የአመፅ እንቅስቃሴ እንደነበረ መረጃዎች ያሳያሉ። ይህንን የህብረተሰቡን ሰላም ማወክ እንዳይከሰት የጸጥታ መዋቅሩ ስምሪት አለው። በሂደቱ እንግዲህ ተወሰኑ ወጣቶች በአመፅ እንቅስቃሴ እንዳደረጉና ሰላማዊ ሁኔታው እንዲታወቅ እንቅስቃሴ እንዳደረጉና በሂደቱን በተከሰተ አቶ ንጉሱ እዚህ ጋ ወጣት ህይወት እንዳለፈ መረጃ አለን። ያው በዚህ ግን በዚህ አጋጣሚ የአሳዛኝ ጉዳይ ነው የደረሰው። አቶ ንጉሱ እዚህ ጋር አንድ ጊዜ ላቋርጦትና አቶ ንጉሱ ላቋርጦትና ልብስ በመልበስ ነጭና ጥቁር ልብስ በመልበስ ብለዋል። ነጭና ጥቁር ልብስ መልበስ ያውካል? ሌሎችን ሰዎች አያውክም። ምንድነው ልብስ መልበስ አያውክም፣ መብትም ነው። ነገር ግን የአመት ጥሪዎቹ በመርሃ ግብር የተከፋፈሉ መሆናቸውና በትናንትና ሁለት ጥቁር ልብስ ለብሶ በማመዝ በዛሬ ሁለት ደግሞ ነጭ ልብስ ለብሶ በማመዝ ከዚያም ቀደም ብሎ እንደተካሄደው የሱቆችንና አገልግሎት ሰጪ ተቋማትን በመዝጋት ህብረተሰቡንም በማዘጋት ማመጽ የሚሉ መልእክቶች ይተላለፋሉ። ይሄ ወጣት ታዲያ ሰው የፈለገውን መልበስ ይችላል፣ መብቱም ነው። ነገር ግን ልብሱ ሳይሆን አመጹ ከ- በአመጽ ለመንቀሳቀስ እና ህብረተሰቡን ለመረበሽ ለማወቅ እንቅስቃሴ መደረግ እንዳለበት በማህበራዊ ሚዲያውም በተጨባጭ የምናየው ነው። ወደ ጎንደርም በሌሎች አካባቢዎችም በወረቀትም ጭምር እንደዚህ አይነት ጥሪዎች ይተላለፋሉና ወደዚህ ልጅ አቶ ንጉሱ ሰአት ስለሌለን ነው ቆራርጦት ማቋርጦት እና ይሄን ልጅ በተመለከተ ወደዚህ ልጅ ጉዳይ ስንመለስ ነጭ ልብስ በመልበሱ ምክንያት ነው የተገደለው። ወንድሙን አነጋግረ ነው ነበርና እሱም የሚለው ነጭ ልብስ ለብሰሃል ተብሎ ነው የተገደለው ወንድሜ ብሎናልእና ና እርስንም ልጠይቆት ይሄ ወጣት ነጭ ልብስ በመልበሱ ምክንያት ነው የተገደለው? እንግዲህ በአጠቃላይ በወጣቱ ሞት ላይ የነበረው ሁኔታ ምን ይመስላል በተጨባጭ የሚለውን በጥልቀት እና በዝርዝር የሚታይ ሆኖ የሚገመገም ሆኖ ይሄ የአመፅ ጥሪ ግን በጎንደር ከተማም በሌሎች አካባቢዎችም እንዳለ በተጨባጭ እኛም እናቃለን። የነጭ ልብስ መልበስ ጥቁር ልብስ መልበስ መብት ሆኖ ከዚህ በዘለለ የሕብረተሰቡን ሰላም ለማናጋት የሚደረጉ እንቅስቃሴዎች እንደነበሩ እነዚህ ደግሞ ምልክቶች ነጭ ልብስ ብቻ ጥቁር ልብስ ብቻ ሳይሆን ሌሎች የአመፅ ጥሪዎችም ከጎን አብረው የሚሄዱ ስለነበሩ ይሄንን የህብረተሰቡን ሰላምም የክልሉን መረጋጋትም ለመመለስ ግን ጥንቃቄ የተሞላበት እንቅስቃሴ መደረግ እንዳለበት የክልሉ መንግስት ሰሞኑንም በተለያዩ የአቋም መግለጫዎቹ አሳውቋል። ይሄንን የማድረግ ነው። በምንም እንቅስቃሴዎች ውስጥ ቢሳተፉ የታጠቀ ኃይል ፖሊስ፣ ህግ ያለበት ሀገር ከሆነ ይሄ ወጣት መያዝ አይቻልም ወይ? እንቅስቃሴ ውስጥ ሲሳተፍ መግደሉ ለምንድን ነው አስፈላጊ ሆነው? ሀገሩ ህግ ያለበት አይደለም ወይላሹ ያው ህግ ስላለ ነው መንግስትና ህብረተሰቡ የአካባቢውን ሰላም እንዲያስጠብቅ ህዝቡም እየጠየቀ ያለው መንግስትም ደግሞ ደጋግሞ ለህብረተሰቡ እያሳሰበ ያለው ነገር ግን በተለያዩ ጊዜያትና በአሁንም ሰዓት እየተደረገ ያለው መንግስት ህግ የማስከበር አቅሙን እና ኃላፊነቱን እንዳይወጣ የተለያዩ ወጣቱንና መንግስትን ህብረተሰቡንና መንግስትን ለማጋጨት የሚደረጉ እንቅስቃሴዎች አሉ እና በሂደቱ ግን የተፈጠረው ክስተት እጅግ አሳዛኝ ሆኖ በምንም መስፈርት ሰው በለበሰው ልብስ ወደ ግጭት እንደማያመራና ይሄም ጉዳይ እንዳላመራ ነገር ግን ደግሞ በዕለቱ ግርግር ለመፍጠር ግጭት ለመፍጠር የተደረጉ ጥረቶች የነበሩ መሆኑን ከግምት ውስጥ አስገብተን ይሄ ዛሬ ህይወቱ ያለፈው ወጣት ወደ ህይወት ማለት ያደረሰው ጉዳይ ግን ምንድን ነበር፣ እንዴት ነበር የሚለው ነገር እየተገመገመ ነው። ጉዳዩ ግን በፍጹም ከለበሰው ልብስ ጋራ የማይገናኝ ግን እንቅስቃሴ እንደነበረ የጸጥታ መዋቅሩን የሚፈታተኑ እንቅስቃሴዎች እንደነበሩ ነው እና ህግ በማስከበር ሂደት የተፈጠረ ግጭት ነው። ይሄ ግጭት የወለደው ጉዳት ነው። ይሄ እንዲወገድ ነው መንግስት እየወተወተና እያስተነቀቀ ያለው እንደዚህ አይነት አሳዛኝ ክስተቶች እንዳይከሰቱ ነው። ዝርዝር ጉዳዩን ግን የእያንዳንዱን ጉዳይ ወደፊት በደንብ ተጣርተው የሚገመገምና የሚገለጽ ይሆናል ማለት ነው። ክቡራትና ክቡራን አድማጮች ይህንን ሁኔታ እየተከታተልን ወደፊትም ተጨማሪ ዘገባዎችን ለማቅረብ ጥረት እናደርጋለን። ወደ ስቱዲዮ እየገባን ሳለን የተቀናበረ ዝግጅትና የተካሄዱ ቃለምልልሶች ናቸው። አቶ ንጉሱ ጥላሁንን ቀደም ሲልም የተናገሩትን የሟች የግዛቸው ከተማን ዘመድም ከልብ አመስገን እፈልጋለሁኝ።